ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት በ22፣ 25 እና 31 ሜትር ባንዶች በየቀኑ ከምሽቱ 3 ሰዓት እስከ 4 ሰዓት የሚያሰማውን ፕሮግራም አሁን ጀመረ። ጥሩ ጥያቄ። ቀለም እንግዲህ አንድ አይደለም። ቀለም መነሻ ነው እንጂ መድረሻ የለውም እና የተለያዩ ቀለሞች ቅንጅት፣ እያንዳንዱ ቀለም እንዳለ በሆኑ ሳይሆን አንድ ላይ ሲሰበሰብ የሚሰጠው ስሜት እንዴት ነው ብሎ የሚያስበው ሰዓሊው አንድም ከይዘቱ ተነስቶ ነው። ዛሬ ከምናስተዋውቃችሁ ቅንብር የተወሰደ ነው። እንግዳችን ድምጿን የሰማችሁት እውቋ ባለብዙ ዘርፍ የሥነ ጥበብ ባለሙያ ሰዓሊ፣ ቀራጺ ገጣሚና መምህርት ከበደች ተክለአብ ነች። በምሽቱ የቅምሻ ቅንብራችን ትመለሳለች። እንደ አጋጣሚ ሆኖ ተጓስኩት መንገድ ቀጥታ ወደዛ አልመራኝም። የግዴታ መስራት ነበረብኝ ከተመረቅኩኝ በኋላና፣ አንዳንድ ጊዜ የምትፈልገውን ነገር እስከምትወድ ድረስ የማስፈልገውን ስራ መስራት አለብህ። እስከዛ ለመድረስና በዛ መንገድ የተጓዝኩት ጥሩ ስራ ነበረ በጣም እሱም ለእኔ ብዙ ነገር ቀስሜበታለሁ። ነገር ግን የኔ ከልጅነት የጀምሮ የኔ ህል ሰውን ለመርዳት ሐኪም የመሆን ስለነበረ እሱን ትቼ ወደ ሜዲካል ስኩል ለመሄድ ወሰንኩኝ። ለአመታት ተሰራበት የነበረውን የኢንፎርሜሽን ቴክኖሎጂ ሙያዋን እርግፍ አድርጋ ትታ ሀብላ እንደ አዲስ ልታጠና ወደ ሕክምና ሳይንስ ትምህርት ቤት ያቅናችው ማቅናት ብቻ ማይደል በጠቅላላ ሐኪምነት ተመርቃ አሁን የውስጥ ደዌ ልዩ ሕክምና ጥናቷን በማጠናቀቅ ላይ ያለችው በቅምሻ ዝግጅት አስተዋውቀን ለዛሬ ቀጠሮ የያዝንላት ወጣት የሕይወት መንገዷን መለስ ብላ በስርቆት ልታሳየን በተያዘላት ቀጠሮ ተመልሳለች። የቀድሞዋ የኢንፎርሜሽን ቴክኖሎጂ አይቲ ባለሙያ ዛሬዋ ሐኪም ዶክተር ሲሃም መሐመድ ዜናውን ተከትሎ በሚቀርበው የራዲዮ መጽሔት ወቅ ክፍለ ጊዜ ጠብቋት ንጉሴ አክሊሉም ለምሽቱ ያሰናዳው የአዲስ አበባ መስኮት ቅንብርና ሌሎችም አሉን። ሰዓታችን እንደፈቀደ ሁሉንም እናሰማችኋለን። እሁድ ነሐሴ 14 2015 ዓ ም ጤና ይስጥልን እንደምንሰነብታችሁ የራዲዮ መጽሔት አዘጋጅና አቅራቢዎች ቆንጅ ይታይና፣ አሉላ ከበደ ከዋሽንግተን ዲሲ ሳምንታዊ ሰላምታችን እናቀርባለን። አዎን፣ እሁድ ከሆነ ምሽቱ የራዲዮ መጽሔትም አይደል። ሰዓቱ ከሰዓቱ የዓለም ዜና በኋላ እንመለሳለን። እንዳትሄዱ፣ እንደምናመሻችሁ አድማጮች ከዜናዎቹ ጋር ኤደን ገረመው ነኝ። በኒጀር በዴሞክራሲያዊ መንገድ የተመረጡት ፕሬዚዳንትን የገለበጡት ወታደራዊ ሁንታዎች ሀገሪቱን በቀጣይ ሶስት አመታት ወደ ሲቪል አመራር ተመለሳለች ሲሉ ትላንት ቅዳሜ ማምሻውን ገለጹ። ጀነራል አብዱራህማኔ ቱቼኒ በእቅዱ ላይ ምንም አይነት ዝርዝር መረጃም አልሰጡም። ይሁን እንጂ በቀጣይ 30 ቀናት ውስጥ የሽግግሩ መመሪያዎች በሁንታው በሚዘጋጁ ውይይት አማካኝነት ይወሰናሉ ሲሉ በሀገሪቱ ብሔራዊ ጣቢያ ላይ ተናግረዋል። ጄኔራሉ ከቀውሱ ለመውጣት በጋራ ልንሰራባቸው በምንችላቸው ጉዳዮች ላይ ስምምነት ይኖረናል የሚለው አሳምኖኛል በማለት የምዕራብ አፍሪካ ሀገራትን ቀውስ ለማቆም ካለመው ልዑክ ጋር በተወያዩበት ወቅት ተናግረዋል። በናይጄሪያ የቀድሞ ፕሬዚዳንት ጀኔራል አብዱልሳሚ አቡባከር የሚመራው የምዕራብ አፍሪካ ሀገራት የኢኮኖሚ ትብብር የኢኮዋስ ተወካዮች ቡድን በተናጠል ከስልጣን የወረዱትን የኒጀር ፕሬዚዳንት ሞሐመድ ባዙምን ከሰሞኑ ጎብኝተዋል ጉብኝቱ በምዕራብ አፍሪካና ና በሳህል ቀጠና የመንግስታቱ ድርጅት ልዩ ተወካይ ሊዮናርዶ ሳንቶስ ሲማኦ አልብለት ወደ ኒጀር ከመድረሳቸው ጋር የተቀናጀ ጥረት ነው በስፔን ቴንሬፌ ደሴት ላይ ሰደድ እሳት ብዙዎችን አፈናቀለ የስፔን ግዛት በሆነችው ቴንሬፌ የተከሰተው የዱር ሰደድ እሳት በሺዎች የሚቆጠሩ ዜጎችን መኖሪያ ቀያቸውን ለቀው እንዲሄዱ አስገድዷል ትላንት ቅዳሜ ማምሻውን የአደጋ ጊዜ ሰራተኞች እሳቱ በአስር ከተሞች ተዳርሷል ያሉ ሲሆን የ11 ከተማ ነዋሪዎችን ለጥንቃቄ ሲባል አካባቢዎቹን እንዲለቁ እየተደረገ ነው ብለዋል። እስከ ትላንት ማምሻ ድረስም 8000 ሄክታር በ70 ኪሎ ሜትር የሚሆን አካባቢ መጎዳቱን ቢገለጽም፣ ይሁን እንጂ እስካሁን ድረስ እሳቱ ዋና ዋና የቱሪዝም መዳረሻ የሚባሉት ጋር አልደረሰም ተብሏል። የአካባቢው ባለስልጣናት እስካሁን በቀጠለው ጥረት ከ260 ዜጎች ውስጥ 120 የሚደርሱ ዜጎች አካባቢውን እንዲለቁ ማድረግ መቻሉንም አስታውቀዋል። ከፍተኛ ሙቀትና ደረቅ የአየር ጸባይ በአውሮፓ ደኖች ላይ የሰደድ እሳት እንዲከሰት እያደረጉ መሆኑንም የአካባቢ ጥበቃ ሳይንቲስቶች ገልጸዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። የሩሲያ የጠፈር መንኮራኩር ሉና 25 ከጨረቃ ጋር ተጋጨች። ሮስ ኮስሞስ የተሰኘው የሩሲያ የህዋ ምርምር ተቋም በዛሬው ዕለት ባወጣው መግለጫ መሳሪያው ወዳልታሰበ ምህዋር በመግባት የቆየ ሲሆን በዚህ የተነሳም ከጨረቃ አካል ጋር ሊጋጭ ችሏል ሲል አስታውቋል። ትላንት ቅዳሜ ተቋሙ ከመንኮራኩሩ ጋር ግንኙነቱ እንደተቋረጠበት አስታውቆ ነበር። ሰው አልባው የሮቦት ማረፊያ መሳሪያው በጨረቃ ደቡባዊ ንፍቀ ክበብ ላይ ነገ ሰኞ ያርፋል ተብሎ ተጠብቆ የነበረ ሲሆን ህንድ በሳምንቱ ማብቂያ ላይ መንኮራኩሯን አስከትላ ታሳርፋለች ተብሎ ተጠብቆ ነበር። ሳይንቲስቶች የጨረቃ ደቡባዊ ንፍቀ ክበብ ላይ ውሃ ሊኖር ይችላል በሚል ግምት ለማጥናት እየጣሩ ይገኛሉ። ጨረቃ ላይ የውሃ ክምችቱ ከተገኘም ለወደፊቱ የህዋ ተጓዦች አየር አሊያም የሮኬት ጋዝ ሊሰራበት እንደሚችልም ግምት አለ። ሩሲያ በሶቪየት ህብረት ወቅት በጎርጎሮሳውያኑ 1976 ለመጨረሻ ጊዜ ጨረቃ ላይ መንኮራኩራን ማሳረፏም ይታወሳል። በመጨረሻም በዩናይትድ ስቴትስ ካምፕ ዴቪድ የተሰባሰቡ መሪዎች ቻይና በደቡባዊ የባህር ግዛት ላይ የምታደርገውን እንቅስቃሴ ተቹ። የዩናይትድ ስቴትስ የጃፓንና የደቡብ ኮሪያ መሪዎች አርብ ዕለት በፕሬዝዳንታዊ የመዝናኛ ስፍራ ኬምፕ ዴቪድ የነበራቸውን የመሪዎች ስብሰባ የሶስትዮሽ የትብብር ቃል ኪዳን በመግባት አጠናቀዋል። የሶስቱ ሀገራት መሪዎች በቻይና እና በሰሜን ኮሪያ ተደቅኗል ያሉትን ቀጠናዊ ቀውስ በተመለከተም በጋራ ለመስራት ተስማምተዋል። ከማናቸውም ምንጮች የሚጋረጡ አደጋዎችን በተመለከተ በፍጥነት እርስ በርስ ለመማከር ቆርጠናል ሲሉ ፕሬዚዳንት ጆ ባይደን ከደቡብ ኮሪያው አቻቸው ፕሬዚዳንት ዮንሱክ ዮኤል እና የጃፓኑ ጠቅላይ ሚኒስትር ፋሚዮ ኪሺዳ ጋር በጥምረት በሰጡት ጋዜጣዊ መግለጫ ተናግረዋል። ባይደን ይሄ ማለት ሀገሮቻችንን የሚጎዳ ቀጠናዊ ቀውስ በማናቸውም ጊዜያት ሲከሰት ምላሻችንን የሚያስተባብርና መረጃዎችን የሚያሰባስብ የነጻ የስልክ መስመር ይኖረናል ማለት ነው ሲሉም አክለዋል። መሪዎቹ ባለፉት ጊዜያት ካደረጓቸው ስብሰባዎች ለየት ባለመልኩም ባወጡት የጋራ መግለጫ ላይ አደገኛ በጉልበትና ሕገ ወጥ በሆነ መልኩ የባህር ላይ ይገባኛል ባይነት በማለት የቤጂንግን በደቡባዊ ቻይና የባህር አካል ላይ ያላትን እንቅስቃሴ አስፍሯል። ቻይና በቀጠናዊ የባህር አካል ላይ ብሩናይ፣ ማሌዥያ፣ ፊሊፒንስ፣ ታይዋን እና ቪየትናምን በመቃረን ሁሉም የውሃ አካል ሉዓላዊ ግዛቴ ነው ትላለች። ይሁን እንጂ በጉርጉሩ ሳያኑ 2016 የተካሄደው ዓለም አቀፍ ችሎት ይህ የቻይና ተግባር የሕግ መሰረት የሌለው ነው ሲል በይኗል። አድማጮች ለምሽቱ የያዝናቸው ዜናዎች እዚህ ላይ ተጠናቀዋል። ከቀሪ የእሁድ ምሽት መሰናዶዎች ጋር ታምሹ ዘንድ እጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ በድጋሚ ጤናስጥልን እንደምናመሻችው፣ ክቡራትና ክቡራን አድማጮቻችን እሁድ ነሐሴ 14 2015 ዓ ም የፕሮግራሙ አዘጋጅና አቅራቢዎች አሉላ ከበድና ቆንጅት ታየ ነን። አሁን በራዲዮ መጽሔት ወግ መሠረት የሳምንቷን ምርጥ ግጥም እናስቀድም። ሰማያዊ ህብረ ዓመታት እናም ወደ ውጭ ወጣን ዝናብ እንደ ዶፍ እየጣለ ሕሊናችን ወደ ኋሌት በሃዘን እየቆሰለ ያቋረጥነውን ባህር እንደገና እየቀዘፍነው አእምሯችንን በስቃይ ፊታችንን በንባጠብ ነው ሕይወት የብካይ ጎርፍ ነው። እኛም የተወለድነው በብሩህ ፍላጎትና በተስፋ መቁረጥ መሃል ነው። በዚያ ቦታ ከዋይታችን ቀደም ብሎ መስፈሪያችን ወዳረግ ነው። ሰማያዊ ኅብር ዓመታት የሚቀመስ ምግብና የውሃ ጠል የታጡበት ሰማያዊ ኅብር ዓመታት ቁጥራቸው የበዛ ሰዎች ባየር ንፍገት የሞቱበት ይህ ነው የማይባል ጥማት ምላሶቻችን የታበሱት በሰማያዊ ቀለማት ዳችን ሰዓሊ ቀራጺና፣ ገጣሚ ከበደች ተክላብ ሰማያዊ ዓመታት በሚል ርዕስ በተረጎመቻት እና በራሷ አንደበት በዘለቀቻት ደብሉ ይርስ በተሰኘችው የሳምንቷ ምርት ባደረግናት የእውቁ አሜሪካዊ ገጣሚ ኢ ኤተልበርት ሚለር ግጥም ፕሮግራማችንን ጀምረናል። ከበደችን እናመሰግናለን። በነገራችን ላይ አድማጮች፣ ባለፈው የራዲዮ መጽሔት ያነበብናት አንደኛችን ጠፍተናል የተሰኘችውም ግጥም የኢኤተልበርት መሆኗን አልገለጽንም ነበር ትርጉሙ የከበደች ገጣሚው ኢኤተልበርት የእንግሊዝኛ ርዕሷም ዋን ኦፍ አስ ኢዝ ሚሲንግ በሚል እንዲስተካከል ይቅርታችንን በማስቀደም እንጠይቃለን አሁን የመክፈቻዋን ዜማ እናስከተል The no way some take a go, <the> <the> I am the so she can sound ቀጠሮ የተያዘለትና በመግቢያችን ያስተዋወቅ ነው ቅንብር ነው ቀዳሚው ከቀድሞዋ የኢንፎርሜሽን ቴክኖሎጂ አይቲ ባለሙያ ከዛሬዋ ሐኪም ዶክተር ሲሃም መሐመድ ጋር ያደረግ ነው ቆይታ። ዶክተር ሲሃም ለአመታት ትሰራበት የነበረውን የኢንፎርሜሽን ቴክኖሎጂ ሙያዋን እርግፍ አድርጋትታ በመግቢያችን እንደጠቆም ነው ሀብላ የህክምና ሳይንስ ወደምታጠናበት ትምህርት ቤት ለማቅናት የወሰነችበትን አስደማሚ ሁኔታ ነበረ። በቀደመ ፕሮግራማችን ለቅምሻ ያህል ባሰማናችሁ ቅንብር ያጫወተችን፣ ዛሬ ሙሉውን ወጋችንን መለስ ብለን እናሰማችኋለን። ወደዚያው እናምራ። ዶክተር ሲሃም መሐመድ፣ በቅድሚያ ለጊዜሽ አመሰግናለሁ። አመሰግናለሁ እና ዛሬ ስለጋበዝከኝ። ዶክተር ሲሃም ለፕሮግራማችን በእንግድነት የጋበዝኩሽ የተለየ ህይወት መንገድ መርጠሻል። የተለየ የምለው ለአመታት ካገለገልሽበት የኢንፎርሜሽን ቴክኖሎጂ ከእሱ ጋር ዝምድና ወደሌለው የሙያ መስክን ያመራሽው የሕክምና ሙያ አጥንተሽ ዛሬ የሕክምና ዶክተር ሆነሻል። ይሄ መንገድ የተለመደ አለመሆኑ ብቻ ሳይሆን ውሳኔውም ከባድ ነው። በጣም ጥሩ ህይወት በሚባል ደረጃ እየሰራሽ ባለሽበት፣ እንዲያውም የተለዩ ድሎች በመጡበት ሰዓት ይህን ውሳኔ እንደወሰንሽ ነው የተረዳሁት። እስኪ አጫዎችን እንዲህ ያለ ውሳኔ በየቀኑ አይደረግም እና ከየት መጣ እንዲህ ያለ ውሳኔ? እንዳልከው ጥሩ ስራ ላይ ባለው ጊዜ ነው የወሰንኩት ሜዲካል ስኩል ለመሄድ እና ከልጅነት የጀምሮ የኔ ህልም ሰውን ለመርዳት ሐኪም የመሆን እና በዛ ስራ ዙሪያ ለመስራት ነበረ ሀሳቤ። ስለዚህ ያው እንደ አጋጣሚ ሆኖ የተጓዝኩት መንገድ ቀጥታ ወደዛ አልመራኝም። የግዴታ መስራት ነበረብኝ ከተመረቅኩኝ በኋላ እና አንዳንድ ጊዜ የምትፈልገውን ነገር እስከምትወድ ድረስ የማትፈልገውን ስራ መስራት አለብህ እስከዛ ለመድረስ እና በዛ መንገድ የተጓዝኩት ጥሩ ስራ ነበረ በጣም እሱም ለእኔ ብዙ ነገር ቀስሜበት አለው ነገር ግን የኔ የመጨረሻ አላማ የህልሜ ዶክተር ለመሆን ስለነበረ እሱን ትቼ ወደ ሜዲካል ስኩል ለመሄድ ወሰንኩኝ። ይህ አሁን ያጫወትሽን በጣም ባልተለመደ በሚሰኝ መልኩ አዲስ የህይወት መንገድ የመጀመርን ያህል ወደ ህክምና ሙያው የገባሽበትን ነው። ከዚያ ቀደም ብሎ ኢንፎርሜሽን ቴክኖሎጂ ባለሙያ በመሆን አምስት አመት እንዳገለግል አጫው ተሽናል። ነገር ግን ምንም እንኳን የልጅነት ህልምሽ ቢሆን ከባድ ውሳኔ አልነበረም? ከባድ ውሳኔ ነበረ። ምክንያቱም የዛን ጊዜ በቃ ጥሩ ስራ አግኝቼ ነበረ፣ ጥሩ ክፍያ ነበረ፣ ላይፍ ስታይሉ ጥሩ ነበረ። በቃ ሁሉም ሰው ያው ይሄ በቃ ጥሩ ነው ብሎ የሚያስበው አይነት ኑሮ አለ አይደለም ምትኖረው፣ ጓደኞችህም ቤተሰብም ሁሉም ምቾት ያለው ሁኔታ ላይ ሆነ፣ ከእንደገና እንደዚህ አይነት ውሳኔ ስትወስን የሆነ ወደኋላ ምትሄድ ይመስልሃል እና ከባድ ውሳኔ ነበረ፣ ግን ትክክለኛ ውሳኔ ሁል ጊዜ ቀላል አይደለም እና የዛን ጊዜ ለእኔ ትክክለኛ ውሳኔ መስሎ የታየኝ እሱ ነበረ። እንደውም የዛን ቀን የወሰንኩ ቀን ልክ ማናጀር የጠርታኝ ኦፊስ በቃ ደሞዝም ሬይዝ እንሰጥሻለን በዛ ላይ ደግሞ የሆነ ሌላ ትሬኒንግ ወስቼ ፕሮሞሽን ይጠብቀኝ ነበረ በአጭር ጊዜ ውስጥ ማለት ነው እና ቁጭ ብዬ አብሬውም ሰራው የሆነ ተለቅ ያለ ሰውዬ ነበረ ሰው እንኳን ደስ ያለች ምናምን ሲለኝ ብዙም ደስታ አልነበረም እኔ ላይ እና ለምንድን ነው ያልተደሰችው? ሲለኝ እኔ እንጃ በቃ ሞር የሚመች አይነት ነገር ከተፈጠረልኝ የእኔን ሕልም ብዬ የማስበውንና የእውነት ማድረግ የምፈልገው ነገር ሞር እያራቀኝ የሚመጣ መሰለኝ ስለው የዛን ጊዜ እሱ አለኗት የሚባል ፊሎሶፊ ሶስት ደቂቃ ቪዲዮ ዩቲዩብ ላይ ላከልኝ እና ምንድን ነው የሚለው ኢፍ ማኒ ወዝ ኖ ኦብጀክት ገንዘብን ኢኮሽን ውስጥ ባናደርገው ገንዘብ ዋናው ጉዳይ ካልሆነ ገንዘብ ዋናው ጉዳይ ካልሆነ ማድረግ የምትፈልገው መሆን የምትፈልገው ነገር ምንድን ነው ብሎ ያንን ከሀሳብ አውጥተህ ከዛ ሪሊ ምን መሆን እንደምትፈልግ ወይም ምን ማድረግ እንደምትፈልግ ራስህን ትጠይቀው። ለእኔ የዛን ቀን ብቻ ሳይሆን ሁልጊዜም መልሼ መላልሼ ራሴን ስጠይቅ ያንን ነበረ መሆን የምፈልገው እና የዛንኑ ቀን ቁጭ ብዬ ዛ አፕላይ አደረግኩኝ ሜዲካል ስኩል ደሴ ምዴ እና በሁለት ሳምንት ውስጥ ለኢንተርቪው ጠሩኝ እና በጣም በአጭር ጊዜ ውስጥ ነው። ኢቨን የምኖርበት አፓርትመንት ሊዝ ምናምን አላለቀም ነበርና ዘንቢ እሱን እንደሚሆን አድርጌ ቃይን ለጓደኞች፣ ለቤተሰብ ሰጥቼ ተነስቼ ሄድኩኝ ወደ ሌላ ሀገር ሜዲካል ስኮላ ተንግ ለማድረግ። አዎ። ሽሽት ያያሽሉ ይመስላል። የገጠሙች በጣም የሚያማልሉት እድሎች ከዛ በሩቅ ታዩ ከነበረው ከዋናው ህልምሽ የሚያስቀሩ ስለሆነ እነሱን በአስደሳች መልካም ዜናነታቸው መቀበሉን አልመረጥሽም ይልቁንም እንዳደናቃፊ የሩቅ ህልምሽን እንደሚያስተጓጉል ፈተና ቁጥረሽ ጊዜ ሳታጠፊ ፍጥነሽ ትምኝ ወደ ነበረው ወደሚቀጥለው ምዕራፍ ተሻገርሽ። አዎ የመቸ ነገር በተፈጠረልኝ ቁጥር ሙር እንደሚያስረኝና ወደ ሌላ ነገር ለመቀየር እንደሚያከብደው ባወቅኩኝ ቁጥር፣ በቃ ከዛ ለመሸሽ ነው የፈለግኩት። ምንም እንዲመቸኝ አልፈለግኩ። ምክንያቱም ምቾት አንዳንድ ጊዜ ጥሩ ነገር አይደለም። ከዛ እንዳልኩ በቃ ወዲያውን ወደዛ ለመሄድ ወሰንኩኝ። ይሄ የተለመደ መንገድ አይደለም ብለናል። ይልቁንም ደግሞ አንቺ በጣም ደስተኛ የሆነ ህይወት ውስጥ እንደነበርሽ፣ ጥሩ ገቢ እንደምታገኝበት ስራው ጥሩ የሚሰኝ መሆኑ፣ እነኚ ሁሉ ተራራ የሚያደርጉት እድሎች በዙሪያሽ ያሉ ሰዎችን፣ አሁን የስራ ጓደኛሽ የሆኑት በእድሜያቸው ከፍ ያሉ ሰው እንደተረዱሽ እንዲረዱ አልጠብቅምና በተለይ እያገኘሽ ያለውን እድል ከአለቆች ከቀጣሪዎች ጀምሮ የምታደረጊውን ነገር አስብሽበታል። አብደሻል እን አልተባልሽም አልገጠመሽም? እንደው ከቅርብ ሰዎች ጨምሮ አክቹሊ ሁሉም እንደዛ ነው ያለ። አብሮኝ ከሚሰሩ ሰዎች ጀምሮ ከጓደኞቼ፣ ኢቨን አሁን ድረስ እዛ አድርገሽ ወስነሽ መሄድሽ እኮ በጣም ዩኖ የተለየ ነው እስካሁን ይገርመናል ይላሉ፣ እንደዛ ማድረጌና ሁሉም የዛን ጊዜ እንደዛ ነው ያለ። ኧረ ተይ እባክሽ፣ አሁን እንደዚህ አይነት ጥሩ ስራ ትተሽ፣ እንደዚህ አይነት ኑሮ ትተሽ እንዴት ነው እንደገና ተመልሰሽ ማታውቂው ሀገር ሄደሽ ሜዲካል ስኩል ሄደሽ የምትዩ? እንደውም ለእኔ አሰቡ የዛን ጊዜ ምን ሆነልሻል የሆነ ክራይሲስ ውስጥ ነሽ ወይ ያለሽ ብሎ ለእኔ አሰቡልኝ የዛን ጊዜ ነው። ግን እንደዛ ብዙ ጊዜም አልሰጠሁትም ወዲያው ወስኜ አንድ ወር ከምናምን ጊዜ ውስጥ ነው ሁሉንም ነገር ጨራርኩሽ የሄድኩት። ግን የሁሉም ሰው መልስ እንደዛ ነበር። በዛን ጊዜ ይሄማ ትክክል አይደለም፣ ተመልሰች ትመጫለች፣ ምናምን ነው ያለኝ ሁሉም። የምትኖሪ በዚህ የዩናይት ስቴትስ ነው ግን ትምህርቱን ለመማር ወደ ሌላ አካባቢ ነው ሄድሽ። ሌላ ሀገር ስቲ ግዛት ነው ወይስ ሌላ ሀገር ተጓሽ? የአሜሪካን ዩኒቨርሲቲ ነው ግን አንቲጓ ኤንባርቢዳ የሚባል አይላንድ ነው፣ እና ወደዛ ነው ሄጄ የተማርኩት አሜሪካን ዩኒቨርሲቲ ኦፍ አንቲጓ። ከዛ በኋላ የመጨረሻውን ሁለት አመቶች እዚህ ተመልሼ ነው ሆስፒታሎች ውስጥ የጨረስኩት ክሊኒካል ሮቴሽን። እነኚህ ደሴቶች ከተለያዩ የዩናይትድ ስቴትስ ግዛቶች ሰዎች ለረፍት ለመዝናናት የሚያዘወትሯቸውና ይበልጡን በዚያ የሚታወቁ አካባቢዎች ቢሆኑም ትምህርቱ እንደ መዝናናት ይሆናል ብዬ አልጠብቅም። የሕክምና ትምህርት ከባድ ነው፣ ብዙ ሰዓት ይፈልጋል። በዚያ ላይ ደግሞ ብዙም የቅርብሽ ሰዎች የሌሉበት ቦታ ነው የሄድሽው ነስ የሚብዛም ረጅም አመት ሽበት ሀገር አገርሽ አድርገሸዋል። ቤተሰብ ጓደኛ ያፈራሸዋለ ጥቅ ብለሽ ሄድሽ፣ ግን የቅርብ ጓደኛ የሌለበት አካባቢ ነው። እንዴት ነበረ? አዎ፣ በጣም ከባድ ነበረ ወደዛ ትራንዚሽን ለማድረግ ምክንያቱም እንዳልከው እዚህ የለመድከው ቤተሰብ ጓደኛ፣ ሁሉንም ነገር ስተህ ምንም ይተሆን ማታውቀው አይነት አካባቢ ነው የምትሄደው እና ቻሌንጂንግ ነበረ። ግን ያው ሰው ለመዝናናት የሚሄድበት ቦታ ብዙም ሄደህ እንደማትዝናና ትረዳለህ። እዛ ከደረስኩ በኋላ ለትምህርት ስትሄድ ብዙ ሰዓት የሚፈጅ ጥናት፣ በዛ ላይም ያው ተማሪ ስትሆን የተለየ ነው ኑሮ እዛ። ግን እዛ መሆኑ ራሱ በጣም ደስ ይል ነበረ። ጥሩ ልምድ ነው የሆነ አዲስ ሀገር ሄደህ የሌላ ሰው ባህል፣ አኗኗር፣ ሁሉንም ነገር ማየቱ እሱ ራሱ ለእኔ ሌላ ጥሩ ኤክስፒሪየንስ ነበረ። የክብደቱን ያህል የሚሰጠው ነገር አለ። አንዴ ከተቋቋሙት ብዙ አዳዲስ ወንዶች የምታካብችበት ነው። ዶክተር ሲያም እዚህ ሀገር ነው ኮሌጅ የተማርሽው እዚህ ነበር ወይስ ኢትዮጵያ ነው? እዚህ ነው የተማርኩት ልክ ሃይስኩል ልጨርስ አንድ ዓመት ሲቀረኝ ነበር ከኢትዮጵያ የመጣሁት እና ሃይስኩል አንድ ዓመት ሄጄ ከዛ በኋላ ኮሌጅ ሄድኩኝ እና ኢቨን የዛን ጊዜ ኮሌጅ ሲሄድ ፕሪሜዲትን ኮርሶች ወስድ ነበርም። አዎ ጊዜ እንደሚፈጅ አውቄያለሁ። ምክንያቱም ቀጥታ የሚሄድ እድል ላይኖር ይችላል። መስራት አለብህ እዚህ ሀገር በተህ አዲስ ስትሆን ሁሉም ነገር አይመቻችም። እና በዛ መንገድ ነው የሄድኩት እኔ። ይሄ ምናልባትም ተከታይን ጥያቄ እንድጠይቅሽ እድል ይሰጣል። ኮሌጅ እዚህ ሀገር ከሄድሽ በኋላ ሆን ብለሽም ፕሪሜድ የሚባሉትን ኮርሶች ቀድመሽ ለመውሰድ ሞክረሻል። ውስጥሽ ስለነበረ ቀድሞንም አንድ ቀን ሁኔታዎች ቢያመቹ የሚያዝልሽን ክሬዲት ለማስያዝ እሱም መርጠሻል። ነገር ግን ምን ያህል አቀለለልሽ? እዚህ ሀገር የተማርሽው የቴክኖሎጂ ትምህርት እንደመሆኑ ሊወስድ ይችል የነበረው ጊዜ ምን ያህል ነበር? አንቺ ምን ያህል ፈጀብሽ? የሚወስደው ጊዜ ያው አራት አመት አንደርግራጅዌት ዲግሪ በማንኛውም አይነት ፊልድ መውሰድ ይቻላል። ሜዲካል ስኩል ከመሄድ በፊት በአይቲ ሚሆን፣ በሌላም ፊልድ መሄድ ይቻላል ፕሪ ሜዲሲን ኮርሶች የሚባሉትን እስከ ወሰድክ ድረስ እና እኔ የወሰድኩት ኮርሶች ምንም ነገር አይገናኝም ከሜዲካል ስኩል ጋርም ሊገናኝም አይጠበቅበትም። ምክንያቱም እንደ አዲስ ነው የምትማረው። ስለዚህ ከዛ ከአንደርግራጅዌት በኋላ አራት አመት ሜዲካል ስኩል ነው። ከዛ ከአራት አመት በኋላ እንደገና ሬዚደንሲ አለ። ሬዚደንሲ ሳትጨርስ ብቻህን ፕራክቲስ ማድረግ አትችልም አሜሪካ ውስጥና ሬዚደንሲ በፈለግከው ፊልድ መርጠህ እንደገና ስፔሻላይዝ ታደርጋለህ። እኔ አሁን ኢንተርናል ሜዲሲን ሬዚደንት ነኝ። ውስጥ ደግሞ ህክምናን እያጠናሽ ያለሽው? አዎ፣ የሶስት አመት ሬዚደንሲ ፕሮግራም ነው። አሁን የመጨረሻ አመት እየጨረስኩኝ ነው መልካም ዶክተር ሲሃም ይሄ ለየት ያለው መንገድሽ በአርአያነትሽ ያንችን መሰል ፈተና ማለፍ ለሚሞክሩ የሚያጋራው አንዳች ቁም ነገር አያጣም በሚል ነው ግፋ አድርገን መወያየታችን እስኪ ከቀድሞ ስራሽ ጋር አንዳንድ ጭብጦችን እናዛምድ በቀድሞ ስራሽ ካካበትሽው ልምድ በአንድ ወይም በሌላ መንገድ ወደዚህ ማምጣት የቻልሽው ሁለቱ ሙያዎች ፈጽሞ ለየቅል ቢሆኑም በቀጥታ የሚያገናኛቸው ነገር ባይኖርም በተለይም ደግሞ የኢንፎርሜሽን ቴክኖሎጂ በብዙ መንገዶች ልንገለገልባቸው የሚችሉ ክህሎቶችን ለማዳበር የሚያግዝ እንደመሆኑ ጭምር አውቀሽም ይሁን ሳታውቂ በዛሬው የሕክምና ሙያ ስራሽ ውስጥ እሱን ማወቄ ፈየደልኝ፣ ጠቅሞኝ፣ ያገኘሁት የምትይው ለየት ያለ ነገር ይኖር ይሆን? አዎ፣ ቴክኖሎጂ የሰውን ሕይወት ያቀላል ብዙ ነገር ሜዲካል ፊልድ የሚሆን ሁሉም ፊልድ በቴክኖሎጂን በመጠቀም ነው ነገሮችን ለሰው ማቅለል ወይም ደግሞ ሂውማን ኤር በሰው ሊፈጠር የሚችል ስህተትን ይቀንስልናል እና ብዙ ጊዜ የምንጠቀማቸው ሜዲካል ሬኮርድ ሲስተም አሁን ሁሉ ጊዜ እዚህ ሀገር ኦንላይን ነው። በወረቀት ምንም ነገር የለም እና የቴክኖሎጂው ታይ ብዙ ጊዜ ለበሽተኞች የሚጠቅም አይነት ሲስተም መፍጠር ይቻላል እና እንደዚህ ይሄ ቢሆን ምክንያቱም በቴክኖሎጂው በኩል ያሉት ሰዎች በሜዲሲን ያለው አመለካከት የላቸውም እና ይሄ ነገር በዚህ መንገድ ቢደረግ ወይም ደግሞ እንደዚህ አይነት ቁጥር እዚህ ጋር ሲሆን ለእኔ የሚያሳውቀኝ አይነት አላርም ሲስተም ቢኖር ወይም እንደዚህ ቢሆን ቶሎ ሰዎችን ለመርዳት ይቻላል፣ ወይም ደግሞ ስህተትን ለመቀነስ ይጠቅማል ብለህ እንደዛ አይነት አመለካከት ይሰጠሃልና፣ እንደዛ አይነት ፊድባክ ደግሞ በአይቲ ሳይድ ያሉት ሰዎችም አፕሪሺዬት ያደርጋሉ፣ እንደዚህ አይነት ፊድባክ ስትሰጣቸው። ቴክኖሎጂ እያደገ የሕክምና ሳይንስም ይበልጡን በቴክኖሎጂ ላይ የሚመሰረትበት አይነት ጊዜ ውስጥ ነው የገባ ነው እና እንግዲህ እንዳንቺ ያለ የሁለቱንም ዓለም የሚያውቅ ሰው የቴክኖሎጂውንም የህክምናውንም ዘርፎች ያጠና ሰው ምናልባትም መንገድ ቀያሽም ትሆኝ ይሆናል። እድሎች ሊሰጥሽ ይችላል። አዲስ ነገር የሚፈጠርበት ቦታ ላይ ፈጥኖ ይታይሻል። አንቺ እንዲህ አይነት ነገር ብንፈልግ ያው ጥያቄ ነው የሚቀድመው እና ጥያቄውን ለማንሳት ቅርብ ትመስያለሽ። አሁን ስፔሻሊ አርቲፊሻል ኢንቴሊጀንስ አለ እና እሱም አሁን ሜዲካል ፊልድ ውስጥ እየተጀመረ ነው። ዙን ለመጠቀም እንዳልኩህ እንደዚህ ወይም ከኛ በኋላ ቼክ እንዲያደርግ፣ ኢቨን ብዙ ነገር፣ ምክንያቱም አሁን የዶክተር እጥረት ሄልትኬር ውስጥ ያሉ ሰዎች እጥረት አለና፣ በኛ በእኛ የግዴታ የእኛን ጊዜ ሊፈጅ የማይገባ ነገር በዛ ለማቃለል ይቻላል፣ ብዙ ነገር እና በጣም ብዙ ፖቴንሻል አለው። ትንሽ ባክግራውንድ መኖሩም አይ ቲንክ ኢቨን አዲስ ፊልድ ቢሆን ራሱ ወደዛ ነገሮችን በዛ አይን ለማየት ይጠቅማል። በፈተና አይን የምታዩ ከስራው ጠባይ ጋር የሚሄድ ለማለፍ ፈልጌ ነው። በህክምና ሙያ ውስጥ ሽግግር ሂደትሽ ላይ እንደው እንደ ከባድ ሆኖ የገጠመሽ አለ? ቶሎ ፈጥኖ የሚታየው ረጅም ሰዓት ትሰራላችሁ በተለይ በትምህርት ጊዜ ውስጥ ሀያ አራት ሰዓት ያለማቋረጥ በሩ አደለም ከሚባለው ደረጃ ድረስ ነው በዚህ በዩናይት ስቴትስ ህክምና ሙያ ውስጥ ያላችሁ ሰዎች የምትሰሩት እና ለምን እንደሆነም ባይታወቅ ምንድን ነው እንደ ፈተና ነበረ? ከለመድኩት ህይወት ከማውቀው በተለየ እንደ ትልቅ ፈተና የምታየው ምንድን ነው? ያው እንዳልከው ከትምህርቱ ጀምሮ በጣም ብዙ ጊዜ የሚፈጅ ነገር ነው። ከአንተ ብዙ ጥረት ይፈልጋል። በጣም ማጥናት አለብህ። ረጅም ሰዓት ታጠናለህ። ከዛ በኋላ ክሊኒክ ሮቴሽን ስትጀምረም ሬዚደንሲ ላይ ምንም አይቀንስም። የምትሰራው ሰዓትም እንደውም እየባሰ ነው የሚሄደው። እስከ ሰማኒያ ሰዓት ድረስ በሳምንት እንሰራለን። ሀያ አራት ሰዓት እንሰራለን። ሌሊት እንሰራለን። ኤኒታይም እንሰራለን እና እሱ እሱ ሁሉ ነገር ከባድ ነው። ፈተና አልለውም፣ ምክንያቱም እንዳልኩ እንደዚህ አይነት ፊልድ ውስጥ መጠህ ስትገባ የሆነ ውስጥ ፍላጎት ወይም አላማ ኖሮ ነው የምትገባው። ምክንያቱም ከዛ የምታገኘው ሪዋርድ ያንን ሁሉ ነገር ያካክሳል እና ብዙ ጊዜ ፈተና ብለህ የምታየው ይደክመሃል በጣም አድካሚ ነው ስራው። ብዙ ሰዓት በእግርህ ትቆማለህ፣ ብዙ ሰዓት ትሰራለህ፣ ብዙ ማንበብ አለብህ እና ኮንስታንትሊ ይቀያየራል ብዙ ነገርና ሁል ሁሉ ጊዜ ራስህን አፕዴት ማድረግ አለብህ ግን ከዛ የምታገኘው ሪዋርድ ያንን ሁሉ ስለሚያካክስ ፈተና ብለህ የምታስበው ነገር ሁሉ ልትቀየር ስራው አንድ ባህሪ ነው እና ይሄ ፈተና ነው ብዬ ብዙም ማማርረው ነገር የለም። ቆርጠሽ የገባሽ ሰው ስለሆንሽም በተጋነነ መልኩ እንደማታዩ መገመት ይቻላል። የመረጥሽውን ነገር ጠበቅ አድርገሽ የምትይዥ ትመስያለሽ፣ ዶክተር ሲሃም በሌላውም የሕይወትሽ መንገድ በሌሎች ነገሮችም እንደዛ አይነት ሰው ነሽ? የፈለግሽውን ነገር እስከ መጨረሻ መሄድ ምንም ቢያስከፍል አድርገዋለሁ የሚል አይነት ዝንባሌ ያለሽ፣ ይሄ በዚህ ሙያሽን በመለወጥ ውስጥ የታየው ጠባይሽ ሌላኛውም የሕይወትሽ አካል ላይ ይታወቃል፣ እንደዛ አይነት ሰው ነሽ? እንግዲህ ስልካት የማውራት ባለር ግን ብዙ ጊዜ ቆራጥ ውሳኔዎችን ለመወሰን ብዙም አይከብደኝም። ለእኔ የሚሆንም ነገር ከሆነ ብዙ ጊዜ ለራሴ ይታወቅሃል እና ግን ብዙ ጊዜ ጥያቄ ያለኝ ነገር ከሆነ ወይም ለእኔ ጥሩ ስሜት ማይፈጥር ነገር ላይ ቆራጥ ውሳኔ ለመወሰን ይቀለኛል። ቀደም ብለን የሚያመጣውን ለውጥ ጠቀስ ጠቀስ አድርገናል። ገና መጀመሪያ ያን ውሳኔ ስትወስኝ ፈጽሞ የተለየ ህይወት አቅጣጫ እንደምትከተይ ማሰብሽ አልቀረም። አዎ፣ ለፊት የማይታይ ወይም ፈጥኖ የማይመጣልን ወይም ቢመጣም በትልቁ አላማሽ በመጠመድሽ ያላየሽው በህይወትሽ ያመጣው ለውጥ አለ። ህይወትሽን በአንድ ወይ በሌላ መንገድ ቤተሰባዊ ህይወት፣ የግል ህይወትሽ የነበርሽበት ሁኔታ ሊሆን ይችላል፣ ተጽዕኖ አሳድሮበታል የምትይው ይሄ ውሳኔሽ ይሄ ውሳኔ ተጽዕኖ ፈጥሯል። ያው በቤተሰብም ወይ በሌላ በማህበረሰብም እንግዲህ ብዙ ጊዜ የምንኖረው ወይ ወላጆቻችን ለእኛ ያላቸውን ህልም ወይም ደግሞ ነ ጓደኞቻችን አስተማሪዎቻችን፣ ሶሳይቲ በአካባቢያችን ያለው እነሱም ያልሙን ልንን ህልም ወይም ደግሞ ትሆኛለሽ ወይም እንደዚህ ብትሆኚ ጥሩ ነው እንደዛ ብለው እናስበው ኑሮ ነው የምንኖረው። እና ይህንን መንገድ ይዤ በራሴ በመሄድ አንዳንድ ነገር ኮስት አድርጎኛል። ምክንያቱም የኔ የቤተሰብ ህልም ለእኔ ወይ ትዳር ይዤ ወልጄ፣ አሁን ባለሁበት ደረጃ ላይ ግን ጓደኞች ሁለት ልጆች ወልደው ወይ እንደዛ ነው። እና ብዙ ጊዜ ኮምፔር እንደረጋለን የራሳችንንም ህይወት ከሌላ ሰው ጋር ኮምፔር እናደርጋለን። እና ጀንራሊ በተለመደ እና ተቀባይነት ያላቸው ብዙ ነገሮች አሉ። እና በዛ በዛ መንገድ ያው ያንን መንገድ አልተጓዝኩም፣ በእነሱ ያለውን እና በዛ መንገዱ አፌክት አድርጎኛል። ግን ለእኔ ይሄ መንገድ ነው የእኔ መንገድ ብዬ የማስበው የእኔ ህልምም ይሄ መንገድ ነው እና ያንን እየተጓዝኩኝ ስለሆነ እኔ ደስተኛ ነኝ። በጣም ትልቁ ደስተኛ መሆንሽ፣ ይልቁንም ደግሞ የተሳካ ነገር በምትፈልጊው እና በምትመኙ መንገድ ማድረስሽ ይመስለኛል። ፈተናዎች እንደማይለዩት መገመት ይቻላል እንደው ከዚህ በጣም ያልተለመደ መንገድሽ ቀደም ብዬ እንዳልኩሽ ሌሎች ወጣቶችም ቁም ነገር እንዲቀስሙም ጭምር ነው የምንወያየውና ከአስገራሚነቱ የአንቺን ብርታት ከማሳየቱ እኩል እንዲህ አይነት እርምጃ ሊወስድ የሚችል ሰው ከወዲሁ ማየት አለበት ያለሽ ልታነሳሻቸው የምትያቸው በቀጥታ ሰዎች ከራሳቸው ይሁት ጋር ሊያዛምዷቸው የሚችሉ ነገሮች ካሉ አዎ አይ ቲንክ መጀመሪያው ደረጃ ጥያቄውን መጠየቅ ነው። ጥያቄውን ለመጠየቅ ራሱ ብዙ ጊዜ አናቀብም። ያንን ጥያቄ ራሱ መጠየቅ እንዳለብን ራሳችንን፣ አሁን የምኖረው ኑሮ ወይም አሁን የምሰራው ስራ ወይም የማደርገው ነገር ከኔ እኔ የምፈልገው ነገር ነው ወይ ወይም ደግሞ የእኔ ህልም ይሄ ነው ወይ ብለን መጀመሪያ እሱን መጠየቅ አለብን ከዛ ደግሞ የራሳችን ነው ወይስ ሌላ ሰው ያለመልን መንገድ ነው? ይሄ ቤተሰቦቼ፣ እናቴ፣ አባቴ ወይም ደግሞ አስተማሪ እንደሆነ የምፈልገው ነገር ነው ወይስ የራሴ ነው ብለን አይ ቲንክ መጀመሪያ እሱን መጠየቅ አለብን። ሁለተኛ ደግሞ የፈለገ ከባድ መንገድ መስሎ ሊታየን ይችላል፣ ወይም ደግሞ ማይሆን መስሎ ሊታይ ይችላል። ነገር ግን ያንን መንገድ ይዞ ለሚሄድ ሰው መጨረሻ ላይ የሚገኘው ሪዋርድ ከዛ በጣም ኢትስ ወር ስት ምክንያቱም ጊዜ ማለፉ አይቀርም እና የማንፈልገውን ነገር እየሰራን የማንፈልገው አይነት ህይወት ከምንኖር ጊዜ ፈጭቶም ይሁን ውጣ ውረድ አሳልፈንም ቢሆን ከዛ በኋላ ትንሽ ጊዜም ቢሆን ደስ የሚለንና የምንፈልገውን እኛን ፉልፊል የሚያደርግ የሆነ ላይፍ መኖር ትልቅ ነገር ነው እና ያንን ጥያቄ መጠየቅ አይ ቲንክ ጥያቄውን በመጠየቅ መጀመር እንችላለን። ማንኛውም ሰው ኢቨን አንዳንድ ጊዜ ጠይቀን ያለን ጥያቄ አዎ በቃ ይህንን አሁን በጣም ፉልፊል የሆነ የሚያደርግ አይነት ህይወት እየኖርኩኝ ነው፣ ይሄንን ነው መስራት የምፈልገው፣ ኤቭሪዴ የምሰራው ነገር ለራሴም ለሰውም ቫሊዮ አደርጋለሁ፣ ኤቭሪዴ ማገኘው እድል በዛ እድል ደስተኛ ነኝ ብሎ ያንን መልስ ሊያገኝ ይችላል። ግን ይሄን ጥያቄ ስንጠይቅ ደግሞ ኖ የእውነት እኮ ሪሊ ማድረግ የምፈልገው ይሄንን ነው፣ ግን ይሄንን አሁን የምኖረው ኖሮ ሌላ አይነት ነው ብለንም ስናገኝ አይ ቲንክ ያንን ጥያቄ ስንጀምር መንገዶች ይከፈቱልናል። ወደምንፈልገው ለመሄድ መንገዶች ይከፈታሉ። ጥያቄ ጠይቁ። ያግባባ ይመስለኛል ዶክተር ሲሃም የምንፈልገውን ህይወት የምንመኘውን ለመኖር በማንፈልገውና ና በማንመኘው እስከ መቆየት ብለሻል። የአንቺ ሁኔታ ለየት ያለ ዚ ዩናይት ስቴትስ መሆንሽንም ጨምረው ከግምት አስገብቶ አንዳንዴ የትምህርት እድሉም የሌለበት የምንመጣበት ሀገር ብዙ ገዳቢ ነገሮች ያሉበት ማማረት የማይቻልበት ስንም ከተገኘ እንደው ጥሩ ነው ተብሎ የሚኖርበት ሁኔታ አለና፣ በዛ ሁኔታ ውስጥ ላሉትስ እንደው ማለት የምንችለው ነገር አለ? ከመቋጨታችን በፊት እንዳንቺ ያንቺን ብቃት፣ ቆራጥነት፣ ትክክለኛ ውሳኔ ነው ብሎ የምትፈልጊው ማወቅሽ ትልቅ ነገር ነው። እነኚህን ነገሮች ተከትሎ መሄድ ያስችልሻል። ነገር ግን በአንጻሩ ምን ይታይሻል እነኚህ እድሎች በሌሉበት አንድ ቀን ይመጣል ብለው የሚፈልጉትን ነገር እስኪያገኙ ድረስ ባሉት ውስጥ ደስተኛ አለመሆንም ብቸኛ አማራጭ ነውና ስለ እሱ ምን ታያለሽ? በእንደዚያ አይነት አጋጣሚ ላይ ያው ሁላችንም የተለያየ አይነት ስኪል አለን፣ የተለያየ ፍላጎት ነው ያለን እና እንደዛ መሆኑም ጥሩ ነው። ምክንያቱም ሁላችንም ዶክተር ብንሆን ወይ ሁላችንም ዘፋኝ አርቲስት ብንሆን ለሌላ ነገር የሚሆን ሰው አይበቃም እና ሁላችንም አይ ቲንክ የፈለገ ሀገርም ይሆን ሪሶርስ በሌለበትም ባለበትም ቦታ ቢሆን እንደውም የነገሮች አለመኖር ሶሉሽን ለመፍጠር እድል ነው እና ብዙ ጊዜ ባለንበት አጋጣሚ ወይም ባለንበት ቦታም ሆነን የሌላውን ሰው ወይም አካባቢያችን ያለውን ሰው ህይወት የሚያሻሽል ማንኛውም አይነት ነገር ይሁን በዛ አመለካከት ካየ ነው ብዙ ጊዜ ሶሉሽን መፍጠርና የሰውን ሳፈሪንግ የሚቀንስ ነገር መፍጠር አይ ቲንክ ለማንኛውም ሰው ፉልፊሊንግ ላይፍ ለመኖር ከዛ በኋላ የተሳካ ህይወት እኖራለው ወይም ደግሞ ውስጥህን የሚሞላ ውስጥህን የሚያስደስተው ኑሮ ለመኖር በአካባቢህ ባለው ነገር መፍጠር በምትችለው ነገር ወይም ደግሞ ባለው ሰው ባለው ሪሶርስ ተጠቅመ ኤኒቲንግ የሰውን ህይወት ለማሻሻል እና የሰውን ችግር ለመቀነስ የሚደረግ ነገር ሁሉ አይ ቲንክ በዛ መንገድ መሄድ ይቻላል። ይህንን ኤግዛክሊ እዚህ እንደዚህ አይነት እድል ለሌለው ሰው ማለት ነው። ልዩ ብርታት ከታየበት ውሳኔሽ አድማጮቻችን ብዙ ቁም ነገሮችን የመቅሰም እድል ያገኙ ይመስለኛል። ወጋችን መቋጫ በውስጥ ደዌ ልዩ ሐኪምነት ልትመረቅ የቀሩት ወራት ናቸው እና ጠቅላላ ሐኪምነት በኋላ የመረጥሽ የውስጥ ደዌ ልዩ ሐኪም መሆን ነው ከሙያ ባሻገር ሕክምና ሙያ ውስጥ ከምታደርጊው ባሻገር በልማድ በዝንባሌም ሊሆን ይችላል ወይም ደግሞ እንዲህ አይነት ነገሮች ላይ ብሰራ ከሙያ ባሻገር አስተዋጽኦ አድርጋለሁ የምትዩን ነገር የማውጠንጠን እድል ሰጥቶ ሲሆን፣ በስራና በትምህርት በጣም የተጠመድሽ እንደነበርሽ ይገባኛል። ነገር ግን እንዳንቺ ያለ ለየት ያለ ምርጫ ሲወሰድ ደግሞ አብሮ ሌላ ሀሳብም የሚመጣበት እድል አለና የማሰቡ እድል ከነበረች ላ የምታጋሪን ከሆነ ለእኔ ይሄ ሜዲካል ፊልድ ውስጥ መሆን እና ከሰዎች ጋር በየቀኑ በማሳልፈው ጊዜ በጣም ብዙ በመድኒት የማይፈቱ ችግሮች፣ የሰው ችግሮች አሉ። ህመሞች በራሳችን በህመም መልክ በሌላ ስምተም የሚታዩ ግን ከኑሯችን ጋር ወይም ደግሞ በፊት ካለፍንባቸው ነገሮች እና ችግሮች የተነሱ ለሰው ልጅ ህመም የሆኑ ብዙ ነገሮች አሉ እና የእኔ ኢንትረስት ስፔሻሊ ከሴቶች ጋር ምክንያቱም ሴቶች ለጉዳት ቅርብ ናቸው። እኔ አመለጋገት እና ከሴቶች ጋር በቅርብ ብሰራ ደስ ይለኛል። ይሄ መድኃኒት ለሌላቸው በሽታ ችግሮች ምንም ይሄ ነው ተብሎ በምንም አይነት በኢሜጂኝም በብለድ ወርክም ምንም ነገር የማታገኘው ግን ስቲል ለእነሱ የእውነት የሆነ ህመም ያላቸው ሴቶች አሉ፣ የሆድ ህመም፣ የጡንቻ ፔን እንደዛ ራስ ምታት እንደዚህ አይነት ችግሮች አሉ። እና እንደዚህ እንደዚህ አይነት ችግሮች የሚገናኙት ሜዲካል ፕሮብለም የለም፣ ይሄ ነው ብለህ የምታገኘው ነገር የለም። እና እነዚህ ነገሮች ካሉን ከራሳችን ከኑሯችን ማንፈልገው አይነት ኑሮ እየኖርን ከሆነ ከእንደዚያ አይነት ነገሮች ጋር ስለሚገናኙ ብዙ ጊዜ እንደዚህ አይነት ነገሮችን በመነጋገር እንድንፈታቸው እንደዛ አይነት መድረክ ለሴቶች ብፈጥር ወይም ደግሞ በዚህ ዙሪያ ብሰራ ደስ ይለኛል። ግን አሁን እንዳልከው ስቲል በጣም ያሪ ነው ለእኔ፣ እንደ በዛ ዙሪያ ላይ ስፔሻል ኢንትረስት አለኝ። የሚገርም ሀሳብ ነው ያለሽ፣ በቀጥታ ከህክምና ሙያሽ ያየሽው፣ በተጨባጭ ግን በምናውቀው በተለምዶ ህክምና ብቻ ሊፈቱ የማይችሉ ችግሮችን መርዳት ትልቅ ነገር ነው። ተስፋ አደርጋለሁ ያለው ውጥረት የበዛበት ህይወትሽ ቀለል ሲል ሁኔታዎች በአመቺ በሚሆኑበት ጊዜ ልትጀምሪው ልታደርጊው የሚች ይመስለኛል። ዶክተር ሲያም መሀመድ ለየት ያለ የህይወት መንገድሽን በተመለከተ ከልምድሽ ለማጋራት በፕሮግራማችን በመገኘትሽ አመሰግናለሁ። ሌላ ሙያሽንም የህይወት መንገዶችንም የሚመለከቱ ውይይቶች ላይ መልሼ ያገኝሻለሁ። ለአሁኑ ጊዜ ርስትልኝ፣ በጣም ነው የማመሰግነው። አመሰግናለሁ ለጊዜ ከዶክተር ሲሃም መሐመድ ጋር የነበረንን ዘለግ ያለ ቆይታ ሙሉን ማግኘት ለምትፈልጉ አድማጮቻችን በድረገጻችንና በማህበራዊ ገጾቻችን ላይ እናኖራለን። አሁን ወደ መጽሔት ቅምሻ ይሆናል የምናመራው። ብሉ ኤንድ ግሬይ ዚስ ኤራ ኦፍ ኤክዛይል ምስም ብቻውን በዋሽንግተኑ የአሜሪካን ዩኒቨርሲቲ ቤተ መዘክር ለእይታ የበቃውን አውደ ርዕይ ለሁለት ወራት ለተቃረበ ጊዜ ለህዝብ የታየው ይህ አውደ ርዕይ ልዩ ትኩረት ያደረገበትን ጭብጥና እንደምን እንደተጠነሰሰ በቅምሻ ቅንብራችን መልከት እናደርጋለን። በርከት ባሉ የኪነ ጥበብ ሙያዎች የተካነችው ቀደም ብለን በመግቢያችን ያስተዋወቅናት እንግዳችን ከበደች ተክላብ በስልኩ መስመር ተገኝታለች። ከበደች በቅድሚያ ወደ ዝግጅት ክፍላችን እንኳን በደና መጣሽ። በጣም አመሰግናለሁ አሉላ። ከቅርብ ጊዜው ስራሽ ብንደረደር ብሉ ግ ስ ራ ኦፍ ኤግዛይል ሰማያዊና ግራጫ ይህ የስደት የባዕድነት የባይተዋርነት የጸጉረ ልውጥነት ዘመን በሚል ተርጉመነዋል። በኢትዮጵያውያን የቀን አቆጣጠር ከሰኔ 10 2015 እስካለፈው ነሐሴ 7 2015 ዓ.ም በዋሽንግተኑ የአሜሪካን ዩኒቨርሲቲ ቤተ መዘክር ለሁለት ወራት ለተቃረበ ጊዜ ለህዝብ ሲታይ የቆየ ነው። አውደ ርዕዩ በብዙ መንገድ አዲስነት ያላቸው ነገሮች ተስተውለውበታል። ከአንድ በላይ የስነ ጥበብ ዘርፍ ስራዎች የታዩበት ነው። ልዩ ትኩረት ያደረገበት ጭብጥ ሌላው ነው። በአውደ ርዕዩ የቀረቡትን የስነ ግጥም ስራዎች በተመለከተም ከእውቁ አሜሪካዊ ገጣሚ ኢ ኢተልበርት ሚለር ጋር በጋራ በትብብር ያቀርባችሁት ነው። ከእንግሊዝኛ ወደ አማርኛ፣ ከአማርኛ ወደ እንግሊዝኛም የተመለሱ ግጥሞች ታይተዋል። ከበደች፣ እኔ በወፍ በረር በአጭሩ ያስተዋወቅኩትን የዚህን አውደር በዚህ ሰዓት ይህን ዝግጅት ለሚከታተሉ አውደሪውን የማየት ወይም ስለሱ የማወቅ እድል ላልነበራቸው አድማጮቻችን እስኪ አስጨበጭ። በዚህ ሰዓት ለሚከታተሉ አድማጮቻችን እንዴት ተጠነሰሰ? ምንድን ነበር ጠቅላላ ይዘቱ? ጠቅላላ ይዘቱ፣ ፕሮጀክቱን የነደፍኩት እኔ ነበርኩኝ። በአጠቃላይ አንድ ሁለት ዓመት ያክል ፈይቶብናል ማለት እችላለሁ። ከዛ ያንን ፕሮፖዛል ለአሜሪካን ቲሚዚያም ካተን ሴንተር አቀረብኩ። እንግዲህ ሶስት ነገሮች በዋናነት ሶስት ነገሮች ለማከናወን ያሰብኩት በዚህ ግጥም በዚህ ስንስል አንደኛ የማህበራዊ ኑሮ ችግሮች እንግዲህ ማህበራዊ ኑሮ ስል በእኛ ህብረተሰብ ብቻ ሳይሆን በመላው ዓለም በአሁኑ ጊዜ በጣም ብዙ ችግር የፈጠረው የመጓዝ ወይም የመፍለስ ከቦታ ወደ ቦታ መሄድ በፈቃድ ሳይሆን ብዙ ጊዜ ወይ በጦርነት ወይ በውስጥ ጦርነት ወይ በተፈጥሮ ችግሮች የተነሳ መፍለስን የሚፈጥሩት እና ያንን ነገር እንደ እንደ ዋና ኃይል ከውስጡ የያዘ ሆኖ የሚተረጎመው ግን በስዕልና በስነ ጽሑፍ እንዲሆን ነው ያሰብ ነው። እንግዲህ አንድ የዚህ ሀሳብ አለ። ሁለተኛው ስነ ስዕሉን በሚመለከት ምን አይነት ስዕል ነው የምሰራው ብዬ ማሰብ ነበረብኝ። ከዚህ ቀደም እየተናገርኳቸው ነገሮች ይሆናል ተደጋጋሚ ሀሳብ እንዳይሆን ነው። በአሁኑ ጊዜ የምሰራው ይሄ ተፈጥሮን የሚገለብጡ ነገሮች ሳይሆኑ ጽንሰ ሀሳብ ላይ የሚያተኩሩ ነገሮችን ለየት ባለ መንገድ መግለጽ ነው የምፈልገው። እንግዲህ ራሱ ስዕሉ ከውስጡ የሚተነተኑ ነገሮች አሉት። ምን አይነት ስታይል፣ ምን አይነት ርዕዮት ያለው እና ደግሞ ግንዛቤው ከሁለት ዳይሜንሽን ወይም ገጽታ ወደ ሶስት የሚለወጥበት ጊዜ ከሶስት ደግሞ ወደ ሁለት ገጽታ የሚገለብጥ አይነት ነገር ነው ያሰብኩት። እና ይሄ እንግዲህ ፍልስፍናውን በሚመለከት ነው። ምን አይነት ስዕል የሚለውን ስንተነጥን ነው። ከዚህ ጋር አብሮ እንግዲህ ለዛ የሚሆኑ አዲስ ማቴሪያሎች መፈለግ ነበረብኝ። ኤግዚቢሽኑ ላይ ነበርክ፣ አይተዋል ብዙዎቹ ለስዕል የሚሆኑ ቁሳቁሶች አይደለም የተጠቀምኩት፣ ለየት ያሉ ናቸው። እንግዲህ ከዛ ጋር እንዴት ሌሎቹስ ቁሳቁሶች አብረው ሊሄዱ የሚችሉት የሚለውን ነገር መፍታት ነበረብኝ እና ራስህ ፈጥረህ ራስህ ማስተራርገህ ራስ የምታቀርበው ነገር አይነት እንዲሆን ነው ያሰብኩት። ከዛ ሌላ ደግሞ ስነ ጽሁፍ ራሱን የቻለ ነው፣ ስነ ስዕል ራሱን የቻለ ነው። ተዋህዶ ሊቀርቡ ይችላሉ ወይ የሚለው ደግሞ ሶስተኛ ሀሳብ ነው እና ድርብርብ ነገር አለው ውስጡ። ያንን ሁሉ መፍታት ነበረብኝ። እንግዲህ አሁን ስለ ስነ ጽሁፉ ስናወራ ይህ የተልበጽ ሜለር ጋራ እንድንቧደን ፈለኩኝ። ያ ኮላቦሬቲቭ የሚለው አስፔክት ግጥሙን ብቻ ነው የሚመለከተው። ስለ ስዕሎችሽ ይዘት ገፋ አድርገን እንነጋገር። ከዚሁ ከፍልሰት ጋር የተዛመደ አንድ በጣም የተለየ አሳዛኝ ድንገትን መነሻ አድርጎ የሰራሽው ስዕል አለ። በእንግሊዝኛ ነን ቦያንት ላይፍ ቤስት የሚል ስያሜ የሰጠሽው ነው። ምን ነበር መነሻው? እንዴት ተጀመረ? እስኪ የስዕሉንም ይዘት ታሪኩንም አስጨብጭን። ነን ቦያንድ ላይፈስት ያ የመጀመሪያው ሀሳብ የመጣው በፈረንጆቹ አቆጣጠር ትዌንቲ ሰቨንቲን ላይ ከማስተምርበት ትምህርት ቤት ግራንት አግኝቼ ወደ ኡጋንዳ ሄድኩኝ የሬፊጂ ሴንተሮችን ለመመርመር እና ያ ምርምር ለምን ላስፈለገ ሲባል 2017 የሬፊጂ ክራይሲስ የፍልሰት ክስረት የበዛበት ጊዜ ነው። የመጀመሪያው አይደለም፣ በጣም ቆይቷል፣ ግን ጠራው ላይ የደረሰበት ጊዜ 2017 ነበረ። እና ከዛ ጋር አብሮ የሚሄድ ጥያቄ ነበረ። ጥያቄው ደግሞ እንደ ትችት ነው የሚመጣው። እነኚ ሁሉ ከአፍሪካ ተጉዘው ሜዲትሬኒያን ውስጥ የሚሞቱ ስደተኞች አሁሩ ውስጥ ራሱ ለምንድን ነው ሙሴቪኒ አሁን የኡጋንዳው መሪ በብዛት የሚመሰገንበትና የሚጠራበት አንዱ ነገር አህጉሩ ውስጥ ማስተናገድ የሚችሉ የሬፊጂ ካምፖች መመስረቱ ነው። ብዙ አሉ፣ ግን እነኛ በቂ ናቸው? በብዛት አይነት ሳይሆን ጥራታቸው ምንድን ነው? ለምንስ ነው አፍሪካውያን አህጉራቸው ውስጥ የማይቆዩት የሚለውን ነገር መመለስ አለብኝ በሚል ነው ወደዛ የሄድኩት ና ሁለቱ ፕሮጀክቶች የተያያዙ ነበሩ። መልካም ጀምር አድርገሽዋል። ና አንዲት ነጥብ ገፋ አድርገን ብንመለከት ቅድም የምታዘነቢበትን የስነ ስዕል ዘይቤ ውትገል ሺ የህይወትን ቅጂ አይደለም ሪሊዝም የሚባለውን ይመስለኛል፣ ትክክል ተረድቼው ከሆነ ይበልጡንም ወደ ጽንሰ ሀሳብ አንዳንዴ ውስብስብ ሀሳቦችም ሊሆኑ ይችላሉ የሚገለጡበት አብስትራክት የሚባለውን ዘይቤ እንደምትከተይ ይገልጸሻል በስራዎችሽ። እንዲህ ባሉት ስራዎች ውስጥ በቀጥታ የሚታየውን የህይወት ቅጂ ትርጓሚውን መፈለጉ ላይ ይከብድ ይችላል። የተሳለው ወይም በስነ ስዕል የምናየው ነገር ቀጥታ ግንኙነት ስላለው፣ ላንቺ ግን በዚህ በአብስትራክት ስራዎች ውስጥ ትርጉም ፍለጋ በስራዎችሽ ውስጥ በጭብጦችሽ ውስጥ አሁን በዚህ በፍልሰት ላይ እንዳተኩራችሁት ሆን ብለሽ የምታደርጊው ነገር ነው ወይስ፣ አንዳንዴ እንደው ስራሽ ውስጥ እያለሽ ያትርጉም ይከሰታል ይመጣል? የትኛው ይቀድማል? የትኛው የተለመደ ነው? ወይንስ ሁልጊዜ ማይታወቅም የማይታወቅም ፍልስፍናውን አሰራሩን ለመረዳት ያህል። በጣም ጥሩ ጥያቄ ነው። የተወራረሱ ናቸው። በአብዛኛው ሀሳቡን አስበዋለሁ፣ ምን ላይ ማተኮር እንደምፈልግ። ፕሮሰሱ ግን ልክ እንደ ሙዚቃ ነው። በተለይ የጃዝ መንፈስ፣ ያው ለሚገባው ሰው፣ ሙዚቃ ለሚወድ ሰው፣ ወይንም ደግሞ ግጥም የሌለው ሙዚቃ ብቻ ሰምቶ ስሜቱ የሚቀሰቀስ ሰው እንዴት ነው እዛ ደረጃ ላይ የሚደርሰው? እንግዲህ ዞሮ ዞሮ በሙዚቃው ቅንብር ነው። መሳሪያዎቹ በሚሰጡት ድምጻት፣ በክፍተቱ ወይ ደግሞ በመጠቅጠቅና መዘርዘሩ ቴክስቸር መፍጠሩ ይሄ ሁሉ ስሜታችንን እንዲነካ ያደርገዋል፣ በአንድ መልኩ በአንድ መንገድ እና ስዕልም ለን እንደዛ ነው ትርጉሙ ቀጥተኛ አይደለም። ግን በኮምፖዚሽኑ በከለሩ በቴክስቸሩ እነኝን በመሳሰሉት ነገር ሰው አንድ ስሜት ላይ እንዲደርስ ይገፋል ብዬ ተስፋ ማድረግ ነው የምችለው ሁልጊዜ ይሳካልናል ሁልጊዜ ላይሳካ ይችላል አንድ ይሄ ነው ሁለተኛ ስዕል ደግሞ ለሚያየው ክፍት ሆኖ መጠበቅ አለበት። ማለት ሠዓሊው ተመልካቹን በዚህ መልክ ብቻ ያስብ ሊል አይችልም፣ ወይም በዚህ መልክ ብቻ ያስባል ብሎ ሊመኝ አይገባም። ግን ትንሽ ደግሞ መንገድ መፍጠር አለብን ወደ ምንፈልገው ነገር ትኩረት እንዲመጣ እና አንዳንዴ ይሄ በእኛ ኅብረተሰብ ውስጥ ነው የማወራው። አጋጣሚ ሆኖ ብዙ እድል አልገጠመንም እናድቅ ሀገር ቤት እንግዲህ ቆይቷል ከወጣ አሁንም እንደዛ ነው ብዬ ገምታለሁኝ። በልጅነት ይሄ የስነ ጥበብ ነገር ምናልባት ሙዚቃ ይሻል ይሆናል ግን፣ በተለይ ስነ ስዕልን፣ ቲያትርን፣ የድራማን ምናምን ጸባይ ለመገንዘብ ከልጅነት ጀምሮ የሚቀርቡ ነገሮች ያስፈልጉን ነበረ። የለንም። ስለዚህ ብዙ ጊዜ የእኛ ሰው ስዕል ሲመለከት አብስትራክትን ገልጸሃል። ከዛ ያለፈ ደግሞ ነን ኦብጀክቲቭ የሚባል ነገር አለ። ምንም ከህይወት ጋር የሚዛመድ ነገር በምስል መልክ የማይቀርብበት ግን፣ ያው በንጥረ ነገሮቹ ስሜት የሚፈጥሩ አሰራሮች አሉ። ያን እንደዛ አይነት ስዕል ቀርቦልን አሁንም ምስል ነው የምንፈልገው እና በቃ እንዳክራለን ያንን ነገር እንትን ለማግኘት። እንግዲህ ይሄ የኤክስፖር እጥረት ነው እንጂ ተስኖን አይደለም ቢቀርብልን ኖሩ እና እዛ ላይ ነው አሁን ያለው። ብዙ ምስል የሌለው ግን ስሜት የሚፈጥር ነገር በተለያዩ የአሰራር ስልቶች ለማቅረብ ነው ሞክረው። ከበደች ለቅምሻ የያዝነው ዝግጅት ምናልባት አሁን በመጨረሻ ካነሳሽው አንድ ነጥብ የሚነሳ ጥያቄ ልወርውርና ለዛሬ እንዳጓጓ ግን ቃል ገብተን በሰፊው ስለ ሕይወትም ስለ አንቺ መንገዶችም የምንጫወትበት ሰፊ ውይይት እንደሚኖረን ተስፋ በማድረግ የመጨረሻዋን ጥያቄ ለወርወር ለቀለም አንስተሻል። ቀለም ለእኔ ቢጤው የስዕል አድናቂ አይነተኛ መለያ ነው፣ አንዱ መለያ ነው ማለት ይቻላል። ስዕል ውስጥ የምንፈልገው መገለጫ ነው። ወዲሁም ከቀለሙ የሚሰራው ሚስጥር አይናችንን ቀልባችንን እንዲማርክ ያደርጋል። ከዛ አንጻር በቀለም ቅድም የሰውን ሀሳብ ስለመሰብሰቡ፣ ትኩረት ስለመሳቡ ተናግረሻል። እይታ አንዳች የተለየ ስሜት ውስጣችን እንዲያጭር አንቺ በምትሰሪያቸው ስራዎች ውስጥ ምንድን ነው የሚፈልገው በሌላ አነጋገር ለአንቺ ቀለም ምንድን ነው በጣም ጥሩ ጥያቄ ነው ምጠይቀኝ ቀለም እንግዲህ አንድ አይደለም ቀለም መነሻ ነው እንጂ መድረሻ የለውም እና የተለያዩ ቀለሞች ቅንጅት እያንዳንዱ ቀለም እንዳለ በሆነው ሳይሆን አንድ ላይ ሲሰበሰብ የሚሰጠው ስሜት እንዴት ነው ብሎ የሚያስበው ሰዓሊው አንድም ከይዘቱ ተነስቶ ነው ሰ አሁን ርዕሱን ቀደም ብለህ ተናግረሃል። ብሉ ኤንድ ግሬ ዲስ ኤራ ኦፍ ኤግዛይል ነው እና ለምን ብሉ ለምን ለምን ግሬ የሚለውን ነገር ካሰብን፣ በአብዛኛው ኤግዚቢሽን ላይ የነበሩት ቀለሞች ግራጫና በሰማያዊ ህብር ውስጥ ያሉ ናቸው። ይሄ ሲባል ግን ሰማያዊ ብቻ አይደለም። አሁን ሰማያዊ ብለን ስናስብ አንድ ቀለም አይደለም ብዙ ሼድስ ኦፍ ካለርስ የዛን የበላይነት የዛን የሰማያዊ የበላይነት የሚያስመሰክሩበት ግንኙነት ነው የምናስበው። አንድ ወጥም ሊሆን ይችል ነበር ግን ለምሳሌ ሞኖክሮማቲክ የሚሉት አንድ ቀለም አንድ ህብር ይዘው የመውጣት አዎ፣ ነጠላ ቀለም ሊሆን ይችል ነበር ግን እሱን አይደለም ፈልገው። ግሬውም እንደዛ በጣም የሰፋ ግራጫ ነው። እና ከዛ ውጪ ሙቀት የሚሰጡ ቀለሞች እዚህ ኤግዚቢሽን ውስጥ የሉም። ለምን? የተነሳንበት ርዕስ ነው እሱን የሚወስነው። ሌላ ኤግዚቢሽን ላይ ደግሞ ወይ ሌላ ስራዎቼን ብታይ ደግሞ የተለዩ ቀለሞች ሙቀትን የሚሰጡ ልታይ ትችላለህ። እና ለእኔ አትሊስት ሀሳቡ ነው የሚመራኝ ወደ ወደ ቀለሙ በደንብ እንድንጠይቅ የበለጠ ስራዎችንም ሆነ ስለ ስዕልም ስናስብ እነኝን ነገሮች እንድንመረምር የሚጋብዙ በር የሚከፍቱ ነገሮች ነው ያነሳሽው። በቃላችን መሰረት በትውውቅ ያህል ብቻ መሰንበቻውን በዋሽንግተኑ የአሜሪካን ዩኒቨርሲቲ ቤተመዘክር ለእይታ የበቃውን ይህን ብሉንድ ግሬ በኤራ ኦፍ ኤግዛይል በሚል ርዕስ የተሰየማችሁትን አውደር አደር ያስመልክቶ አጠር ያለ ቃለ ምልልስ ነበር ያደረግ ነው አድማጮች የተከታተላችሁት ባለሙያ ሳሊ ቀራፂ ገጣሚና መምህርት ከበደች ተክለአብ ጋር የነበረን አጭር ቆይታ ነው። ከበደች ለዛሬው በጣም አመሰግናለሁ። እግዜር ይስጥልኝ። አመሰግናለሁ እኔ ማሉላ ካደሩት ወጎቻችን ዛሬም አንዱን ለማሰማት ጊዜ ሳናገኝ አልቀረንም። ከቀደሙ ዝግጅቶች በአንዱ ላይ ከአድማጮች ከደረሱን አስተያየቶች እንነሳ። ፍቅር እስከ መቃብር አይመስለኝም ትለናለች፣ የዘወትር ፕሮግራማችን ተከታታይና ተሳታፊ፣ በተለያዩ ጊዜያትም እንግዳችን ነበረች ደራሲት ሰብለ ደምሴ ወደ ፊልም ለመቀየር የተመቸ ስለሚመስለኝና ና ወዲሁም ገበያው ለስልሳዎቹ ታሪክ ያለው ፍላጎት ሰፊ ስለሆነ ምናልባት ማማ በሰማይ ሆን እላለሁ። ከባድ ጥያቄ ነው። ከዚህ ባለፈ የራሴን ምኞት መናገር ብችል ግን ሰብለ ትቀጥላለች። ከዚህ ባለፈ የራሴን ምኞት መናገር ብችል የአዳመረታ መረቅ ግን የተባረኪን ታሪክ ብቻ ብላናለች። ሀረጎይን የተባሉ ሌላ አድማጭ ደግሞ ከይዘት አንጻር ከቀደሙት የአቤ ጉበኛ አልወለድም፣ ከተከተሉት ደግሞ የሰርቅ ዳንኤል ቆንጆቹ ለዛሬ ጊዜያችን ብዙ የሚሉንን ና የሚያነጋግሩን ያላቸው ደግሞም ጥሩ የሲኒማ ስዕል የሚወጣቸው ይመስሉኛል ብለውናል። እንዴት እንደሚሰሩት ባላውቅም በሚል የተንደረደሩት ደግሞ ወንድሜነህ የተባሉ አድማጫችን ናቸው። እንዴት እንደሚሰሩት ባላውቅም ምናልባትም እንደገና ለሲኒማ መጻፍን ሊጨምር ይችላል። ባለፈው ፕሮግራማችሁ አንድ አድማጫችሁ የመረጡት የዳኛቸው ወርቁ አደፍርስ ግሩም ታሪክ ነው። አይዳ አሸናፊን ፊን በመሰለ ጥሩ የፊልም ባለሙያ ቢሰራ ምንኛ ተወዳጅ ፊልም በወጣ ሁላለሁ ሲሉ አስተያየታቸውን ቋጭተዋል። አስተያየቶቻችሁን ያደረሳችሁንን አድማጮቻችንን ደራሲት ሰብለ ደምሴንና አረጋዊንና ብስራትን ሁለቱም የአባት ስም አልጠቀሱም። ለተሳትፏችሁ እናመሰግናለን። አድማጮች፣ አሁኑ ወደ አዲስ አበባ እናቀናለን። የአዲስ አበባው መስኮት ተከፈተ። ንጉሴ አክሊሉ መስመሩ ያንተ ነው፣ ቀጥል። አሉላና ቆንጂት ዛሬ መስኮቴ ሲከፈት እንደ ድንገት በሀሳብ ብቅ ያልኩት ከፍተኛ የእግር ኳስ ጨዋታ ውድድር ከሚካሄድበት ከአንድ ዓለም አቀፍ ስታዲየም ነው። እና ታዲያ ስለ ተጫዋቾች ዝውውር ሳይሆን ስለ ተጨማሪ የባከነ ሰዓትና በዚያውም ስላልባከነ ዕድሜ ላጫውታችሁ ፈልጌ ነው። አዎ፣ ጨዋታው ተጋግሎ ቀጥሏል። ዳኛው በየመሃሉ ጨዋታ ሲቋረጥ የባከነውን ሰዓት ይዘው ጨምረው እያጫወቱ ነው። ተመልካቹ መደበኛው ሰዓት አልቋል፣ ዳኛ ካሁን አሁን የፊሽካ ድምፅ ያሰማሉ እያለ ግራና ቀኝ ቆሞ እየጮኸ ሁሉም ቡድኑን እየደገፈ ነው። አዎ መጨረሻ ሰዓት ላይ ዳኛው የፊሽካ ድምፅ አሰሙ። ጨዋታው ተጠናቀቀ። አድማጮቼ በእግር ኳስ ጨዋታ ሕግ መሠረት በልዩ ልዩ ምክንያት የባከነ ሰዓት ካለ ተይዞ ይጨመራል። የኔ ጥያቄ ግን በሰው ልጅ ዕድሜስ ላይ በከንቱ የባከነ ዕድሜ ካለ ተይዞ ይጨመራል የሚል ነው። የዛሬ የአስራ አምስት ቀን እንግዳዬ አብይ ዘለቀ ስለ አልባከነ ዕድሜ ደራሲ፣ ስለ እናቱ፣ ስለ ወይዘሮ አመለ ወርቅ አበበ በአጭሩ ያጫውተናል። እናታችን ያው መቼም ከጎበዝ ወይም ብርቱ ወንድ ጀርባ ብርቱ ሴታለች የሚባለው የሚሰራ ይመስለኛል ምክንያቱም እኔ እንኳን በደረስኩበት እድሜ ላይ በአባታችን ስራ ዙሪያ በጣም ቆማ ደሞዝ መክፈል፣ ብረት ጭኖ መሄድ፣ የሚገርም ነገር በዛ በስልሳዎቹ ውስጥ ፒክፕ መኪና መጀመሪያ የነዳችው እሷ ነች። በኢትዮጵያ ብል እንደው ማጋነን አይመስለኝም። በዛ ጊዜ እንኳን ፒክፕ እና ሴቶችም ብዙ መኪና አይነዱ። ያው በእሷ በጻፈችው ታሪክ ላይም ያው አባታችን ከጣሊያኖች ጋር ከነበረው ቅርበት ከስራው ጋር የምታስተምራት የነበረችዋ መኪና መንዳት አንድ ጣሊያናዊት ነበረች እና ከዛን ጊዜ ጀምራ በጣም በዚህ በአባታችን ስራም በሱ የመስሪያ ቤት ዙሪያም የተለያዩ እንግዲህ የሚገርም ነገር የብረት መስሪያ ማሽኖችን ከቼኮስሎቫኪያ አባታችን ሲያስመጣ ጃንሆይ ናቸው በግል የፈቀዱት። ወደ አነሳው ወደ እናታችን ስመጣ እንዳልከው ይህ ሁሉ ስኬቶች የእሷ እርዳታ ነበር ለማለት ነው። በእርግጥ በእድሜም ብዙ ሳይገፋ ነው ከህይወት በህይወት የተለየን አባታችን ቢሆንም፣ ግን የእሷ ጥንካሬ ይህንን ቅርጽ ይዛ ድርጅቱንም እንዲያድግ አድርጋለች። በብዙ መልኩ እሱም በህይወት ሳይኖር ሌሎች የብረት ስራዎችንም በመስራት በጣም ጎበዝ ነበረች። በእውነት በጣም በጣም ጎበዝ ሰውነች እና በጣም ደግሞ ብልህና አስተዋይ የሰው መውደድ ያላት ትልቅ ትንሽ ማትል ሀብታም ድሀም ማትል ብዙ ከእሷ የወሰድነው ነገሮች እንደ ውድሜ ለእሷ እውነት ጤናማ ጭንቅላት ሁሉ እንዲኖረን አድርጋናለች እና በዚሁ አጋጣሚ በጣም ነው ላመሰግናት የምፈልገው። ሽሮ ሜዳ ያለውን ለምሳሌ የኤግዚቢሽን አዳራሽ ስታውቀው እንደሆነ እሱን እሷ ነች ያስጨረሰችው ብረት ስራውን። የሚገርምህ ይህ ስብሰባ ማዕከል እሱን አባታችን ካለፈ በኋላ እሱ የወሰደው ስራ ነበር እሷ ነች መጨረሻ ላይ የጨረሰችው ልክ ንጉሱ ከወረዱ በኋላ በደርግ ጊዜ ማስረከብ ነበረ እና ያንን ያንን ስራዎችን ሌሎችም ብዙ የብረት ስራዎችን የመንግስት ኮንትራክቶችን ብዙዎች ሰርታ አስረክባ ጨርሳለች። የብረት ስራውም እየሄደ እያለ ግን እንግዲህ ወይዘሮ አምለወርቅ የባለ ራዕይ ሰው ናቸውና እንግዲህ በራዕይ ደረጃ ትምህርት ቤት የመክፈት ፍላጎት ስለነበራቸው ድንገት ተነስቶ አንድ ትምህርት ቤት የመክፈት ዓላማ እንዳላቸው መተው ነገሩን። ከዛ የትምህርት ቤት መጀመር እንደ ቀልድና እንደው ድንገት የሆነ ነገር ሆነ። ግን በአንዴ እያደገ ከመዋለ ህፃናት ጀምሮ መጀመሪያ እስከ ሶስት ነበር እስከ ስድስት እስከ ስምንት ያለ አሁን ከመዋለ ህፃናት እስከ መሰናዶ ወይም አስራ ሁለተኛ ድረስ አምስት ሺህ ተማሪ በጠቅላላው ይዞ አመሰግናለሁ አቶ አብይ ዘለቀ። አድማጮቼ፣ ዛሬ አስራ አምስት ቀን በአመቱ መጨረሻ ዝግጅቴ ስንገናኝ እንባባላለን። ቸርን ሰንብት። ንጉስ አክሊሉን ለዝግጅቱ እናመሰግናለን። የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት ዘወትር በየዕለቱ ከምሽቱ ሶስት ሰዓት እስከ አራት ሰዓት በሀያ ሁለት በሀያ አምስት ና በሰላሳ አንድ ሜትር ባንዶች እንዲሁም በኢትዮ ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ አበቃ። ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ የራዲዮ መጽሔት አዘጋጅና አቅራቢዎች አሉላ ከበደና ቆንጂት ታየንን በዚሁ ተሰናበትን። ሰላም Fada na daru.